ናዝራዊ እያሱ አባቱ ኢትዮጵያዊ እናቱ ደግሞ ኤርትራዊ ናቸው። ወላጆቹ እንደ አውሮፓውያን አቆጣጠር በ2001 አመተ ምህረት ወደ ኬንያ መጥተው የስደት ኑሮ መኖር የጀመረው እዛ ነው። ኬንያ እንደመጡ ከናይሮቢ መቶ ሰማኒያ ኪሎ ሜትር ርቀት በምትገኘው ናሮክ ከተማ ስላረፉ ትምህርቱንም የጀመረው በዚያው በናሮክ ነው። የመጀመሪያ ደረጃ ትምህርቱን በሴንት ፒተርስ ትምህርት ቤት ከተከታተለ በኋላ የሁለተኛ ደረጃ ትምህርቱን በዚያው በናሮክ በሚገኘው ሙሎት የሁለተኛ ደረጃ ትምህርት ቤት አጥጋቢ ውጤት በማስቆጠር በሁለት ሺህ አስራ ሁለት አጠናቋል። በቅርቡ ለከፍተኛ የትምህርት እድል በቅቷል። ዝግጅቱን ገልሞ ዳዊት ነው ያቀረቡ። ቤተሰቤ ያው በአባቴ በኩል ኢትዮጵያዊ ነኝ፣ በእናቴ በኩል ደግሞ ኤርትራዊ ነኝ። ከፋሚሊ ጋር ከእኔ ጋር ተጨምሮ ማለት ወደ አስራ አንድ ነን። በነገራችን ላይ እኔ የመጀመሪያ ልጅ ነኝ። በጣም ደስ ብሏቸዋል። ያው ቡኩር ለሌሎቹም ኤግዛምፕል መሆን አለበት ስለሚባል ያው በጣም ደስ ብሏቸዋል። ከአቅማቸው አንጻር ልጆች ማሳደግ የነበራቸው ብዙም ደግሞ ኢንካም የሚሰጥ ስራ አልነበራቸውም። ስለዚህ ችግር ነበረ፣ እኔን ለመደገፍ ትምህርት ቤት ማለት መጀመሪያ ከአንደኛ ክፍል እስከ ስምንተኛ ክፍል ያው ለዩኒፎርም፣ ለደብተር፣ ለጫማ አባቴ ሁሌ ከኦፊስ ወደ ኦፊስ ሄድ ነበር። ስፖንሰር ማፈላለግ ማለት ነው። እና ትልቅ ቻሌንጅ ነበረ። እንደዚህ በተለይ ሀይ ስኩል ከገባው ጀምሮ፣ ሀይ ስኩል ደግሞ እዚህ የመንግስት ሀይ ስኩል የለም፣ ሁሉም ክፍያ ነው የሚከፈላለ በየአመቱ ስለዚህ እናቴ ወይም ማንዳዚ ትሰራለች። ማንዳዚ ማለት የሆነ ኬንያ ውስጥ የሚሰራ እንደ ዳቦ ነገር ነው። እሱን ታበስል ነበር፣ ትሸጣለች። አባቴ ደግሞ ያገኘውን ስራ ይሰራ ነበር እና በዚህ በዚህ ደግፈውኛል። በጣም አመሰግናለሁ። ያው ወላጆቼ ነው በቃ እኔ ማለት የሚችለው በእነሱ ብርታት እና በእነሱ ትጋት ነው፣ ይህንን ያደረሰኝ ማለት ነው። ብዙ ተቸግሮ ነው እኔን ለማስተማር ከዘጠነኛ ክፍል ጀምሮ በእውነት ነው ምልህ በተለይ አባቴ በጣም ነው የተቸገረው። ስፖንሰርሺፕ ማፈላለግ እና እሱን ለማሟላት በጣም ሲጥር ነበር፣ ግን እግዚአብሔር ይመስገን ያው አስጨረሰኝ። ናዝራዊ አሁን ለቀጣይ ትምህርቱ የሚጠቅሙ ስልጠናዎችን እዚያው ካኩማ በመውሰድ ላይ ይገኛል። ውንድልትረስ ኬንያ የተባለው የበጎ አድራጎት ድርጅት እሱንና ሌሎች 22 ወጣት ስደተኞችን እያሰለጠነ ሲሆን በሚቀጥለው ነሐሴ ናዝራዊና 22 ጓደኞቹ ትምህርታቸውን ለመቀጠል ወደ ካናዳ ያመራሉ። ናዝራዊ ቤተሰቦቹ ኬንያ እንደመጡ ትምህርት ሲጀምር የነበሩትን ገጠመኞች አጫውቶኛል። አንደኛ ደረጃ ያው የቋንቋ ችግር ነበረኝ። እዚህ ኬንያ ውስጥ ኪስዋሂሊም ስለሚፈተን አንደኛ ክፍል እንደውም አይቆጠርም ነበር ስምንተኛ እንደነበርኩ ብዙ ተማሪ ስለነበር፣ ግን ወደ ስምንተኛ ክፍል ደግሞ ሁለተኛ ወጣሁኝ፣ ሶስት መቶ ሀምሳ ስድስት ከአምስት መቶ አግኝቼ። ሀይስኩሉም ያው እንደዚህ በቃ ቋንቋውም ስለቻልኩኝ፣ በእንግሊዝኛም ስለቻልኩኝ፣ የምችለውን በጣ በርትቼ ስለሰራሁኝ ቢያንስ ወደ ቶፕ ፋይቭ ወጣ ነበር። የኬንያ ፈተና ኬሴሴ የሰራሁት ሁለት ሺህ አስራ ሁለት ውስጥ ነው ያገኘሁት ኤ ማይነስ ሰባ አምስት ነጥብ ያው በኢትዮጵያ ሲቆጠር ወደ ጂፒኤ ሶስት ነጥብ ሰባት መሰለኝ እንደዚህ ካልኩሌት ሲደረግ የናዝራዊ አባት አቶ እያሱ ሉሌ ከአስራ ስድስት አመት በላይ በስደት ልጆችን ማሳደግ ቢከብድም ልጆቼ በትምህርት ላይ እንዲያተኩሩ የተቻለኝን ሁሉ አድርጋለሁ ካሉ በኋላ ናዝራዊ ይህንን የትምህርት ድል በማግኘቱ በጣም ደስ እንዳላቸው ይናገራሉ። በጣም ደስታ ነው የተሰማኝ በጣም በጣም በጣም ከልክ ላይ ሁለት መቶ ተማሪ ተወዳድሮ ከሁለት መቶ ተማሪ ውስጥ ይህን እድል ለማግኘት መብቃቱ በጣም ትልቅ ደስታ ነው የተሰማኝ። አሁን የዚህ የካምፑ የትምህርት አሰጣጡ ወደኋላ አስቀረው እንጂ ሁለተኛውም እንደሱ ነበር። አሁንም ወደፊት ጥሩ ቤዝ ይኖራል ብዬ ተስፋ አደርጋለሁ። ሌሎችም ጥሩ ጎበዝ ልጆች አሉ። ስለዚህ ልጅ ማሳደግ ካልቀረ በደንብ እንዲማር በጣም ከውስጤ ያለኝ እንትንሱ ስለሆነ ትምህርት ላይ ትኩረት እንዲሰጡ ብዙ ይገፋፋሉ። ሌላ ነገር ላይ ትኩረት እንዳይሰጡ በጣም ነው ደስ ያለኝ። በመጀመሪያው የሁለተኛ ጊዜ ሞክሬ ነው ይሄ ክራይቴሪያ ላይ ያላሟላሁት የነበረ፣ ግን የሁለተኛ ጊዜ ሳገኘው በጣም ነው ደስ ያለኝ። በነገራችን ላይ ሀያ ሶስት ነን ከካኩማ የምንሄደው ዩኒክ የሚያደርገኝ እኔ ብቻ ነኝ ሀበሻ ከዚህ በፊት ወይም አንድ ወይም ሁለት ብቻ ናቸው እንደዚህ አይነት እድል ያገኙ። እንደዛ ማለት ይችላለሁ። ሁላችንም ስደተኞች ነና፣ ያው ብዙም ዩኒክ የሚያደርገኝ ነገር የለም። ወጣት አስናቀች መኮንን መቀመጫውን በካናዳ ባደረገው ውስክ ድርጅት የፕሮግራም ኃላፊ ናት። እንደ አስናቀች የውስክ ስፖንሰርሽፕ የተጀመረው እንደ ኢትዮጵያን አቆጣጠር በአስራ ዘጠኝ ሰባ ስምንት ሲሆን በወቅቱ የሀገሩ መንግስት ተቃዋሚ የነበረ አንድ የዚምባብዌ ዜጋ ሕይወቱን ለማዳን ሲሰደድ በተደረገለት እርዳታ እንደነበረ ትናገራለች። ውስክ ካናዳ ውስጥ ከእውቅ ከሆኑ መንግስት ያልሆኑ ድርጅቶች አንዱ ነው። በተለያዩ የዓለም ክፍላት ለወጣቶች ትምህርትን፣ የስራ እድልን እና ራስን ለመቻል የሚያስችሉ እቅዶች ላይ ተሳትፎ የሚያደርግ ድርጅት ነው። እንግዲህ የውስክ ስፖንሰርሽፕ ለስደተኛ ተማሪዎች የከፍተኛ ትምህርት እድል መስጠት ነው። ከካናዳ መንግስትና ከካናዳ ዩኒቨርሲቲና ኮሌጆች ጋር በመተባበር እስካሁን እንግዲህ አሁን በዚህ ሴፕቴምበር ላይ መቶ ስልሳ የሚሆኑ ተማሪዎች እናመጣለን በአጠቃላይ ወደ አንድ ሺ አምስት መቶ ወደ አንድ ሺ ስድስት መቶ ገደማ ተማሪዎች በፕሮግራሙ ተጠቃሚ ሆነዋል ማለት ነው። ከፍተኛ ትምህርቱን በቶሮንቶ ዩኒቨርሲቲ ለመቀጠል በመጪው ነሐሴ ወደ ካናዳ የሚሄደው ናዝራዊ ትምህርቱን ሲያጠናቅቅ ወደ ትውልድ ሀገሩ ተመልሶ መስራትን ያስባል። መልካም ድል ለናዝራዊ።